ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ግንቦታ 16 2015 ዓ ም ስርጭታችን ጀመረ። ቅዱስ ሲኖዶስ ከትግራይ ክልል አህጉረ ስብከት ጋር መዋቅራዊ አንድነትን የመመለስ ጥረቱ እንደሚቀጥል አስታውቋል። ዝርዝሩ ቆየት ብሎ በምሽቱ ይደመጣል። በሌላ ዘገባ ደግሞ የሕዝብ እንባ ጠባቂ ተቋም በሸገር ከተማ ሕገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያያዙ መቶ ሺህ ቅሬታዎች እንደቀረቡለት ሲናገር የሸገር ከተማ አስተዳደር ደግሞ ይህን ያህል ቅሬታ እንዳልቀረበለት ገልጿል። እንግዲህ መቶ ሺህ ቅሬታዎች ከተባሉ ከከተማ አስተዳደሩ ጋር ቀርቦ መወያየት መመካከር፣ ሂደቱን ማጥራት የተቋሙ ኃላፊነትም ግዴታም ይመስለኛል። እነኚህ ነገሮች ሳይደረጉ ከከተማ አስተዳደሩ ጋር ሳይመካከር ሳይጣራ የተደረጉ ሂደቶች ናቸው። የሰማችኋቸው የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔን ነው። የህዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ መልስንም አካተናል። እና እኔ ወደ መድረክ ስለምገባ ስብሰባ ስላለብኝ ብሎ ከመሬት ማናጅመንት አስተዳደር ወይንም ሀላፊ ምክትልና ዋናው ጋር አገናኝተው የእኛም መርማሪዎች ሰፊ ውይይት አድርገው እንደተመለሱ ማፍረሱ የህግ የበላይነትን ለማስከበር ነው ይህንበት ያለ ነው ብሎ የእኔ መርማሪዎች ወይንም ባለሙያዎች ሪፖርቱን አቀርበውልኛል ይህን ያክል ነው የሕዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ የሆኑትን አቶ ተሾመ ያሚን የሰማችኋቸው፣ ዘለግ ያለው ዘገባ በምሽቱ ይደመጣል። ሌሎች ዘገባዎችም ለምሽቱ ተሰናድተዋል። ጤና ይስጥልኝ፣ እንደምንውላቸዋል። አድማጮቻችን ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሴ አሸናፊና ግርማ ደገፋ አብረውናሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን ደግሞ አበባዬው ገበያው ናት ዋና አዘጋጃችን ጽዮን ግርማ እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን እናንተም አብራችሁን ቆዩ አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን እንግዲህ ወልዴ ይቀጥላል በድጋሜ እንደምናመሻችሁ ዜናውን ማሰማችሁ እንግዲህ ወልዴ ነኝ ለምሽቱ ከያዝነው ዜና ዋና ዋናዎቹ በሱዳን ዛሬም ውጊያ መቀጠሉ በአፍሪካ ቀንድ ለሚታየው የአየር ንብረትና የምግብ ቀውስ የሚውል 7 ቢሊዮን ዶላር እንደሚያስፈልግ መጠየቁ እንዲሁም በኢትዮጵያ የእርዳታ እህል ስርቆትን ለመከላከል የዓለም ምግብ ፕሮግራም አዲስ አሰራር መቀየሱ የሚሉት ይገኝበታል። ወደ ዝርዝሩ እናልፋለን። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የዋሽንግተን ዲሲ ቡድን ሲሉ በጠሩት አካል ላይ ክስ አሰሙ። ፕሬዝደንቱ ይህን ወቀሳ ያሰሙት ዛሬ በአገራቸው በተከበረው ሰላሳ ሁለተኛ አመት የነጻነት በዓል ላይ ነው። ቆንጂት ታየ አጥሪ ያለ ዘገባ አላት። ዛሬ በአስመራ ስቴዲየም በተካሄደውና በቀጥታ የቴሌቪዥን ስርጭት በተላለፈው ኤርትራ ከኢትዮጵያ የተለየችበትና በየአመቱ በምታከብረው የነጻነት ክብረ በዓል ላይ ፕሬዚደንት ኢሳያስ አፈወርቂ ባሰሙት ንግግር የዘንድሮ የኤርትራ የነፃነት በዓል ለነጻነት የተካሄደው ትግልና የተገኘው ድል እንዲሁም የኋለኛው ተጋድሎ ውጤት ደምቆ በታየበት ወቅት የሚዘከር ነው ብለዋል። የዩናይትድ ስቴትስ አስተዳደር በኤርትራና በሌሎች ሀገሮች ላይ የያዘው ወይም ያካሂዳል ያሉት ፖሊሲ ለትውልድ የዘለቀ ጸበኝነትን አትርፏል ሲሉም ከሰዋል። የዋሽንግተን ቡድን ሲሉ የጠሯቸውን ወገኖችም ሀገራቸው ከኢትዮጵያ ጋር ጥላቻ ውስጥ እንድትገባ ሰርተዋል ሲሉ ወንጅለው፣ ወደፊትም ይቀጥላሉ ሲሉ ስጋታቸውን ገልጸዋል። እነርሱን ለመመከትም አዲስ የትግል ብልሃት ይጠይቃል ብለዋል። ፕሬዚደንቱ በዋነኝነት የዋሽንግተን ቡድን በማለት በጠሩት የዩናይትድ ስቴትስ አስተዳደር ላይ ባነጣጠረው ንግግራቸው የአሜሪካ ፖሊሲ ምንጊዜም ሌሎችን ለመጫን የሚሞክር ነው ብለው፣ አሁን ግን ሩሲያና ቻይና በዓለም መድረክ ላይ ባላቸው ስፍራ የተነሳ የኃይል ሚዛኑ እየተቀያየረ ነው የሚል አቋም አንጸባርቀዋል። ቀጣናዊ ጉዳዮችን በሚመለከት ኤርትራ አንድነትን የሚያስቀድም መንገድ ይዛ እንደምትቀጥል እያመላከቱ ሲሆን አገራዊ ጉዳዮችን በተመለከተ ህዝባዊ ዘመቻዎችና ተነሳሽነት እንደሚጠናከር ገልጸዋል። በየትኞቹ ዘርፎች ዘመቻው እንደሚካሄድ ግን በዝርዝር አላወሱም። በትግራይ የእርዳታ እህል ተሰርቆ ለገበያ በመቅረቡ ምክንያት ባለፈው ወር የምግብ እርዳታውን ያቋረጠው የዓለም ምግብ ፕሮግራም ወደፊት ተመሳሳይ ችግር እንዳይከሰት አዲስ አሰራር መቀየሱን ትናንት ባወጣው መግለጫ አስታውቋል። የምግብ ዋስትናና ፍላጎት ወቅታዊ ዳሰሳ፣ የተጠቃሚዎችን ዝርዝርና መታወቂያ በሚገባ መሰነድ፣ ምግቡ ከመጋዘን ወደ ተጠቃሚዎች በሚጓዝበት ጊዜ ቁጥጥር ማድረግ፣ እርዳታው ላልታሰበለት ጉዳይ ሲውል ደግሞ ወዲያውኑ ሪፖርት የሚደረግበት እንዲሁም ግልጽነት የሚኖርበት አሰራር የሚሉት የምግብ ፕሮግራሙ ወደፊት የሚከተላቸው የአሰራር ዘዴዎች ውስጥ ተጠቃሽ መሆናቸውን መግለጫው አስታውቋል። የዓለም ምግብ ፕሮግራም ስርቆትንና እርዳታን ላልታሰበለት ዓላማ መዋልን አይታገስም ሲሉ የፕሮግራሙ ዋና አስፈጻሚ ሲንዲ ማኬይን ተናግረዋል። በኢትዮጵያም ይሁን በየትኛውም ዓለም ከተራቡ ሰዎች ላይ ምግብን መንጠቅ ተቀባይነት የለውም ሲሉ አክለዋል። ማካይን በጦርነትና በድርቅ በተጎዳቸው ኢትዮጵያ በአሁኑ ወቅት 20 ሚሊዮን ሰዎች ሰብአዊ የምግብ እርዳታ እንደሚያስፈልጋቸው የዓለም ምግብ ፕሮግራም መግለጫ አመልክቷል። በሱዳን ዋና ከተማ ካርቱም ያሉ ነዋሪዎች ዛሬ ረቡዕ በከባድ መሣሪያ የታገዘ ውጊያ እንደነበር ተናግረዋል። ከትናንት በስቲያ ሰኞው ማታ መጀመር የነበረበት የሰባት ቀናት የተኩስ አቁም ስምምነት ወዲያውኑ ተጥሶ በሁለት ተቀናቃኝ ጄኔራሎች መካከል የሚደረገው ውጊያ ለአምስተኛ ሳምንት ቀጥሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ በሱዳን ያለው ሁኔታ ልብ የሚሰብር ነው ካሉ በኋላ ሁለቱ ተፋላሚ ጄኔራሎች ጾታዊ ጥቃትን እንዲያስቆሙና የሰዎችን ሕይወት እንዲታደጉ ጥሪ አድርገዋል። ባለፈው ቅዳሜ በጀዳ ሳዑዲ አረቢያ የተደረሰው ስምምነት ከአደራዳሪዎቹ አሜሪካና ሳዑዲ አረቢያ እንዲሁም ከሁለቱ ተዋጊ ኃይሎች ከእያንዳንዳቸው ሦስት ተወካዮች ያሉት የቁጥጥር ቡድን አቋቁሞ ነበር። ሁለቱም ተፋላሚዎች ወገኖች እየደወሉ አንዱ የሌላኛውን እርምጃ እንዳወግዝ በመጠየቅ ላይ ናቸው ብለዋል በሱዳን የተባበሩት መንግሥታት ድርጅት ተወካይ ቮልከር ፐርዝ። የተመድ የጸጥታው ምክር ቤት ባለፈው ቅዳሜ የተደረሰውን ተኩስ አቁም ስምምነት ደግፎ ሱዳን በሲቪሎች ወደሚመራ ዲሞክራሲያዊ ሽግግር እንድትመለስ ጠይቋል። በሱዳን ግጭቱ ከመጀመሩ በፊትም 15 ሚሊዮን ሰዎች እርዳታ ያስፈልጋቸው እንደነበርና አሁን ቁጥሩ ወደ 18 ሚሊዮን ማደጉን ተመድ ያስታውቃል። ችግሩን ለመቋቋም 2.6 ቢሊዮን ዶላር እንደሚያስፈልገው ተመድ ባለፈው ሳምንት አስታውቆ ነበር። አድማጮች ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። በአፍሪካ ቀንድ እስከ ዛሬ ታይቶ በማይታወቅ መጠነ ሰፊ ረሃብ፣ መፈናቀል፣ የውሃ እጦትና ድህነት ውስጥ የሚገኙ ዕድሜያቸው ከአምስት ዓመት በታች የሆኑ ከሰባት ሚሊዮን በላይ ሕፃናት መኖራቸውን ዓለም አቀፉ የሕፃናት መርጃ ድርጅት ዩኒሴፍ ከትናንት በስቲያ ባወጣው መግለጫ አስታውቋል። ከእነዚህ ውስጥ ከአንድ ነጥብ ዘጠኝ ሚሊዮን በላይ ሕፃናት ለከፋ የምግብ እጥረትና ለሞት ሊዳረጉ እንደሚችሉ ዩኒሴፍ አስጠንቅቋል። ደረጀ ደስታ ተጨማሪ አለሁ። ዩኒሴፍ በመግለጫው ክልሉ ለሶስት ዓመታት ካስከተለው አስከፊ ድርቅ እያገገመ ቢሆንም በአካባቢው ለሚገኙ ማህበረሰቦች የእንስሳት የሰብልና የኑሮ ውድመት ምክንያት መሆኑን አመልክቷል። የዩኒሴፍ የምስራቅና ደቡብ አፍሪካ አካባቢ ዳይሬክተር መሀመድ ፎል በምስራቅ አፍሪካ ያለው ቀውስ ለሕፃናት ከፍተኛ ጉዳት አስከትሏል ብለዋል። ዳይሬክተሩ አክለውም ባለፉት ሶስት ዓመታት በሚሊየን የሚቆጠሩ ህጻናትና ቤተሰቦች በህይወት ለመቆየት ሲሉ ከፍተኛ ውሳኔዎችን በመውሰድ ምግብና ውሃ ፍለጋ ቤታቸውን ለቀው እንዲወጡ መገደዳቸውን ተናግረዋል። ይህም እንደ ምግብ፣ መጠለያ፣ ውሃና ትምህርት ያሉ መሰረታዊ አስፈላጊ ነገሮችን እያሳጣቸው መሆኑን ዳይሬክተሩ ጨምረው ገልጸዋል። እንደ ዩኒሴፍ መግለጫ አሁን የሚታየው ዝናብ መጠነኛ እፎይታን ቢያመጣም ደረቃማው መሬት ውሃውን አስርጎ ማስቀረት ባለመቻሉ የጎርፍ አደጋም አስከትሏል። ይህም ለተጨማሪ መፈናቀል፣ ለበሽታ ተጋላጭነት፣ ለከብቶችና ለሰብል ብክነት ምክንያት መሆኑ ተመልክተዋል። በሶማሊያ የጎርፍ መጥለቅለቅ ቤቶችን፣ የእርሻ መሬቶችና መሰረተ ልማቶችን ሲያወድም ወደ 219ሺህ የሚጠጉ ሰዎችን ከቀያቸው መፈናቀላቸውና 22 ሰዎች ለሞት መዳረጉ ተመልክተዋል። ኢትዮጵያም በጎርፍ ሳቢያ ከፍተኛ ውድመትና መፈናቀል ማስተናገዷ ተገልጿል። የጎርፍ አደጋው ቀድሞውኑም በድርቅ የተጎዱ ህብረተሰብ ክፍሎችን ተጋላጭነት አጠናክሯል፣ ተደራራቢ ተጽዕኖም ፈጥሯል ሲል መግለጫው አመልክቷል። የኮሌራ ወረርሽኝ ተባብሶ በኢትዮጵያ ውስጥ ከተመዘገቡት ረዥሙ ወረርሽኝ አንዱ መሆኑን በመግለጫው ተገልጿል። በአፍሪካ ቀንድ ለሚታየው የአየር ንብረትና የምግብ ቀውስ የሚውል ሰባት ቢሊዮን ዶላር እንደሚያስፈልግ የተባበሩት መንግሥታት ድርጅት በኒውዮርክ ዛሬ ከተጀመረው የአፍሪካ ቀንድን ለመርዳት የተስፋ ቃል መግቢያ ኮንፈረንስ ቀደም ብሎ ባወጣው መግለጫ ጠይቋል። ረሃብ በቀጠናው ባይታወጅም የዓለም አቀፉ የተራድኦ ድርጅት አይአርሲ እና ተመድ እርዳታው በኬንያ፣ ሶማሊያና ኢትዮጵያ በሚሊዮን የሚቆጠሩና ችግር ላይ የወደቁ ሰዎችን ሊያድን እንደሚችል አስታውቀዋል። ተመድ እንደሚለው በአፍሪካ ቀንድ 21 ሚሊዮን የሚሆኑ ሰዎች የምግብ እርዳታ ያስፈልጋቸዋል። በሶማሊያ የተመጣጠነ ምግብ እጥረት ችግር በእጥፍ ማደጉን እና ድርቅ ለአገሪቱ ሕዝብ ሕይወት አስፈላጊ የሆኑትን ከብቶችን ማጥፋቱን መግለጫው አውስቷል። አይአርሲ በበኩሉ ሰው ሰራሽ የአየር ንብረት ለውጥ በአካባቢው ድርቅ የመከሰቱን ዕድል በአንድ መቶ እጥፍ ጨምረዋል ብሏል። ሰባት ቢሊዮን ዶላሩ ወደፊት ሊከሰቱ የሚችሉ ቀውሶችን በዘመናዊ ሳይንስ ለመቀልበስ እንዲሁም በቀጠናው ያሉ ህዝቦች ወደፊት የሚከሰት ድርቅን እንዲቋቋሙ የሚረዳ ነው ተብሏል። በመጨረሻም የቀድሞ የአሜሪካ ፕሬዝደንት ዶናልድ ትራምፕ በእንደ አውሮፓውያን አቆጣጠር 2016 ከተደረገው ምርጫ በፊት የወሲብ ፊልሞች ላይ ለምትተውን አንዲት ሴት የፈጸሙትን ክፍያ ለመደበቅ የንግድ ሰነዶችን አጭበርብረዋል በሚል የቀረበባቸውን ክስ በተመለከተ በፍርድ ቤት የሚካሄደው ክርክር ለመጪው ዓመት መጋቢት ወር ተቀጥሯል። ትራምፕ ትናንት በኒውዮርክ በሚገኘው ፍርድ ቤት የቀረቡት በርቀት በቪዲዮ አማካኝነት ሲሆን፣ የቀድሞው ፕሬዝደንት ማስረጃዎችን ቀድሞው ከማውጣት እንዲቆጠቡ ዳኛው አስጠንቅቀዋል። ትራምፕ በማኅበራዊ ሚዲያ ሰዎችን ስለሚያሸማቅቁና ስለሚያጠቁ የዳኛው ትዕዛዝ አስፈላጊ ነው ሲሉ አቃብያነ ሕግ ተናግረዋል። ትረምፕ የተከሰሱት የወሲብ ፊልም ተዋናይን ዝም ለማሰኘት የከፈሉት ገንዘብ እንዳይታወቅ የንግድ ሰነዶችን አጭበርብረዋል በሚል ነው። ትራምፕ ለቀረበባቸው 34 ተያያዥ የወንጀል ክሶች ጥፋተኛ አይደለውም ብለዋል። የምሽቱ ዜና በዚህ ተጠናቋል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለዓለም ዜናው አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የግንቦት 162015 ዝግጅታችንን ነው ከአሜሪካ ድምፅ እያዳመጣችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። የድምፅ አልያም የጽሑፍ መልእክት ለመተው የምትፈልጉ ብትኖሩ 2022059942 2059 የዋትሳፕ መስመራችንን ተጠቀሙ። ወደ ዕለቱ አብይ ርዕሰ ዘገባ እናቅና። በትግራይ ክልል ውስጥ ከሚገኙ አህጉረ ስብከት ጋር ተቆራርጦ የነበረው መዋቅራዊ ግንኙነት ለማስቀጠል የተጀመረው ጥረት እንዲቀጥል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ወስኗል። በትግራይ ክልል የሚገኙ የአራት አህጉረ ስብከት ሊቃነ ጳጳሳትና የአብያተ ክናት አመራሮች የመሰረቱት መንበረ ሰላማ ከሳቴ ብርሃን የተባለው ክልላዊ ጠቅላይ ቤተ ክነት በቅርቡ አስር ኤጲስቆጶሳትን እንደሚሾም በትናንትናው ዕለት ገልጾ ነበረ። ኬኔዲ አባተ የዚህን ዘገባ ዝርዝር ይነግረናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ካለፈው ግንቦት 1 ቀን 2015 ዓ ም እስከ ግንቦት 16 ቀን 2015 ዓ ም ሲያካሂድ በቆየው የእርክበ ካህናት ምልአተ ጉባኤ መደበኛ ስብሰባ ያሳለፋቸውን ውሳኔዎች በተመለከተ ዛሬ ከሰዓት በኋላ በቅዱስ ሲኖዶስ አዳራሽ መግለጫ ሰጥቷል። ከውሳኔዎቹ መካከል በመላው ኢትዮጵያ ዘላቂ ሰላም ለማምጣት በብፁአን ሊቃነ ጳጳሳት የሚመራ የሰላም ኮሚቴ መሰየም እንደሚገኝበት የቤተ ክርስቲያኒቱ ፓትሪያርክ ብ ወቅዱስ አባ ማትያስ ቀዳማዊ ለብዙኃን መገናኛዎች በንባብ ያቀረቡት መግለጫ ያመለክታል። ወቅታዊውን ችግር ታሳቢ በማድረግ በመላው ሀገራችን ዘላቂ ሰላም ለማምጣት በብፁዓን ሊቃነ ጳጳሳት የሚመራ በሀገር ውስጥም ሆነ በውጭ ካሉ ተቋማት ጋራ የሚሰራ በሀገሪቱ መንግስትም ሆነ በዓለም አቀፍ ደረጃ እውቅና የሚኖረው የሰላም ኮሚቴ ቅዱስ ሲኖዶስ ሰይመዋል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጋር ተቋርጦ የቆየውን የትግራይ ክልል አህጉረ ስብከት መንፈሳዊና አስተዳደራዊ አንድነትን ለማስቀጠል የተጀመረው ጥረት እንዲቀጥልም ቅዱስ ሲኖዶስ ወስኗል። የክልሉ አህጉረ ስብከት ብፁዓን ሊቃነ ጳጳሳትና የአህጉረ ስብከቱ ጽህፈት ቤቶች አመራሮች ባለፈው ዓመት ጥር ወር ላይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትሪያርክ ጠቅላይ ቤተ ክህነት በመነጠል አቋቋም ነው ያሉት መንበረ ሰላማ ካሳቴ ብርሃ ን ቤተ ክህነት አሁንም በተናጠል ስራውን እንደሚቀጥል ትናንት ማክሰኞ ግንቦት 15 ቀን በመቀሌ በሰጡት መግለጫ አስታውቀው ነበር። በክልሉ የመንበረ ሰላማ ካሳቴ ብርሃን ቤተ ክህነት በቅርቡ የአስር ኤጲስቆጶሳት ሹመት እንዲካሄድ ውሳኔ ስለማሳለፉም በትናንቱ መግለጫ ላይ ተመልክቷል። የሰሜን ምዕራብ ትግራይ ሽረ እንደ ስላሴ ዞን አገረ ስብከት ሊቀጳጳስ ብፁዕ አቡነ ጴጥሮስ በሰጡት ማብራሪያ አምስት ኤጲስቆጶሳት ለአገር ውስጥ፣ ሌሎች አምስት ኤጲስቆጶሳት ደግሞ ለውጭ ሀገራት አገልግሎት እንዲሾሙ መወሰኑን ተናግረዋል። ትግራይ ሊቃነ ጳጳሳት ተጨማሪ ያስፈልጓታል። መንበረ ሰላማ ቤተ ክህነት ትግራይ ከተቋቋመ እንግዲህ ከእሱ ጋር አብሮ የሚሄድ ደግሞ ሊቃነ ጳጳሳት ያስፈልጋሉ ብለን እያሰብን እያጠናን ቆይተናል። ጥናቱ አልቆ ዛሬ እንዲሾሙ ወስነናል። ሊቃነ ጳጳሳት አስር ሊቃነ ጳጳሳት በውጭ አምስት ውስጥም አምስት አስር ሊቃነ ጳጳሳት እንዲሸሙ ወስነናል። የወሰነው ውሳኔ በተግባር እንዲውል ሊቃነ ጳጳሳት እንዴት ነው የሚመረጡት? የሚል ሕግ የሚያረቁ ኮሚቴዎችም ጠቁመናል። በቅርብ ጊዜ ስራቸው ይጀምራሉ። ያ ሕግ ለኤጲስቆጶሳት ምርጫ የሚሆን ሕግ ካቀረቡልን በኋላ አይተን አጽድቀን ከዛ በኋላ ወደ ኤጲስቆጶሳት ምርጫ በአጭር ጊዜ እንደምንሄድ ነው የወሰነ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በበኩሉ ዛሬ በሰጠው መግለጫው ራሱን መንበረ ሰላማ ካሳቴ ብርሃን ብሎ ከሚጠራው ክልላዊ ቤተ ክህነት ለተሰማው የሲመተ ኤጲስቆጶሳት ውሳኔ ቀጥተኛ ምላሽ ባይሰጥም በቅዱስ ሲኖዶስ ተሰይሞ በስራ ላይ የሚገኝ አምስት አባላት ያሉት በብፁዓን ሊቃነ ጳጳሳት የሚመራ ልዑክ ከትግራይ ክልል አህጉረ ስብከት ጋር ተቋርጦ የነበረውን ግንኙነት ለማስቀጠል የጀመረውን እንቅስቃሴ እንዲቀጥል መመሪያ መስጠቱን አስታውቋል። በትግራይ ክልል በሚገኙት አህጉረ ስብከት ተቋርጦ የነበረው መንፈሳዊና አስተዳደራዊ ግንኙነትን በተመለከተ ቀደም ሲል በቅዱስ ሲኖዶስ ተሰይሞ በስራ ላይ የሚገኘው ልዑክ የጀመረውን እንቅስቃሴ እንዲቀጥል የሚመለከታቸው የመንግስት አካላትን በማነጋገር ተልእኮውን እንዲፈጽም ለአተ ጉባኤው መመሪያ ሰጥተዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜኑ ጦርነት ምክንያት ከትግራይ ክልል አህጉረ ስብከት ጋር ተቋርጦ የነበረው ግንኙነት እንዲቀጥል በመስራት ላይ መሆኑን ከዚህ ቀደምም መግለጹ ይታወሳል። ይህ የመቀራረብና የእርቅ ሂደት ስለደረሰበት ደረጃ በትናንቱ የመ ብዛሬ መግለጫ ላይ የተጠየቁት የሰሜን ምዕራብ ዞን ሽረ እንደ ስላሴ አገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ስለ ሁኔታው የማውቀው ነገር የለኝም ማለታቸውን መግለጫውን የተከታተለው የአሜሪካ ድምፅ የመቀለ ዘጋቢ ሙልጌታ ጽብሃ ገልጿል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መሰል የመዋቅራዊ መከፋፈል አደጋ ያጋጠማት ከትግራይ ክልል አህጉረ ስብከት ጋር ብቻ አይደለም። በኦሮሚያ ክልልም መሰል ልዩነቶች ተፈጥረው በሶስት የቤተ ክርስቲያኒቱ ብፁዓን ሊቃነ ጳጳሳት መሪነት የኦሮሚያና የብሔር ብሔረሰቦች ሲኖዶስ የተባለ ተገንጣይ ሲኖዶስ ተፈጥሮ እንደነበር ይታወሳል። ሶስቱ አባቶች በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተቀባይነት ያላገኙ 26 ኤጲስቆጶሳትን ሾመው እንደነበርና በዚህም ሳቢያ በአገር አቀፍ ደረጃ አይሎ የነበረው ውጥረት በውይይት መፈታቱ ይታወሳል። ሆኖም በኦሮሚያ ክልል በሚገኙ አህጉረ ስብከት ተፈጥሮ በነበረው ወቅታዊ ችግር ምክንያት በአህጉረ ስብከት መንበረ ጵጵስናዎች አብያተ ቤተ ክህነትና በአጥቢያ አብያተ ቤተ ክርስቲያናት አገልግሎት መቋረጡን በዛሬው መግለጫው ያሳወቀው ቅዱስ ሲኖዶሱ በርካታ ምእመናንና ካህናት በእስርና በእንግልት ላይ እንደሚገኙም ገልጿል። እነዚህ ችግሮች እንዲቀረፉና መደበኛው የአሰራር መዋቅራዊ አንድነት እንዲመለስ ሰባት ብጽዋን ሊቃነ ጳጳሳትን በመሰየም ከፌዴራልና ከኦሮሚያ ክልላዊ መንግስት ጋር በመወያየት ችግሮች እንዲፈቱ እንዲደረግ መወሰኑንም አስታውቋል። በኦሮሚያና በደቡብ ክልሎች በተደራቢነት በተያዙና ችግር ባለባቸው ያላቸው አህጉረ ስብከትም ዘጠኝ ኤጲስ ቆጶሳት እንዲሾሙ በመወሰን ተሿሚዎቹን እጩ መነኮሳት ከቋሚ ሲኖዶሱ ጋራ በመተባበር እስከ ሰኔ 30 2015 ዓ ም ለይቶ የሚያዘጋጅ ሰባት አባላት ያሉት የብፁዓን ሊቃነ ጳጳሳት አስመራጭ ኮሚቴ መሰየሙም ነው የተመለከተው። ሲመተ ኤጲስቆጶሳትን በተመለከተ ክፍት በሆኑ እና በተደራሚነት በተያዙ ጉልህና አንገብጋቢ ችግር ባለባቸው በኦሮሚያ ክልልና በደቡብ ክልል ባሉ አህጉረ ስብከት ላይ ዘጠኝ ኤጲስቆጶሳት እንዲሰየሙ አስመራጭ ኮሚቴ ሰይመዋል። ወደፊትም ተደርበው በተያዙና አስፈላጊ በሆኑ አህጉረ ስብከት እንደየአስፈላጊነቱ አስፈላጊነቱ በመንበረ ፓትርያርክ ተጠንቶ እንዲቀርብ ቅዱስ ሲኖዶስ ወስኗል። በተያያዘ ዜና በወቅታዊ ችግሮች ምክንያት በመላ ሀገሪቱ ጉዳት የደረሰባቸውን ወገኖች በአጠቃላይ ችግሮቻቸውን በጥናት በመለየት ሁለንተናዊ ሰብአዊ ድጋፍ የማጽናናትና የመጎብኘት መርሃ ግብሮች እንዲደረጉ ያዘዘው ቅዱስ ሲኖዶሱ በትግራይ ክልል ያለውን ከፍተኛ ችግር ታሳቢ በማድረግ የ20 ሚሊዮን ብር አስቸኳይ ሰብአዊ ድጋፍ ማድረጉን አመልክቷል። የቤተ ክርስቲያኒቱን የመጪ አስር ዓመታት የመንፈሳዊና ዘላቂ ልማት ምግብ መሪ ቅድ በምልዓተ ጉባኤው ማጽደቁን የጠቀሰው ቅዱስ ሲኖዶሱ በሁሉም መዋቅሮች ተግባራዊ እንዲደረግም ትዕዛዝ ሰጥቷል። በኢሉ አባቦራ መቱ ሀገረ ስብከት መንፈሳዊ ኮሌጅ እንዲከፈትና በሌሎችም አህጉረ ስብከት ሊከፈቱ የታሰቡ ኮሌጆችን በተመለከተ ዳግም ጥናት እንዲደረግ መመሪያ መስጠቱንም ቅዱስ ሲኖዶሱ በመግለጫው አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬነዲን አመሰግናለሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ዘገባ ነበረ። የትንታኔው ጊዜ ይቀጥላል። የሕዝብ እምባ ጠባቂ ተቋም በሸገር ከተማ ሕገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያያዙ መቶ ሺህ አቤቱታዎች እንደቀረቡለት ሲናገር፣ የሸገር ከተማ አስተዳደር ደግሞ ይህን ያክል ቅሬታ መቅረቡን አላውቅም ብለዋል። የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔ ለአሜሪካ ድምፅ በሰጡት ቃለ መጠይቅ መቶ ሺህ አቤቱታዎች የሚለው መረጃ ውይይት ያልተደረገበት በአግባቡ ያልተጣራና ከአንድ ወገን ብቻ የተገኘ ነው ብለዋል። የህዝብ ጠባቂ ተቋም ግን በጉዳዩ ዙሪያ በከተማዋ ባለስልጣናት ጋር ውይይት መደረጉን ገልጸዋል። በተቋሙ የኦሮሚያ ቅርንጫፍ ኃላፊ ተወካይ አቶ ተሾመያሚ ከህዝቦች ቀረቡ በተባሉ አቤትታዎች ጋር በተያያዘ ከሸገር ከተማ ኃላፊዎች ጋር ውይይት መደረጉን ተናግረዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ አሰናድተዋል። የህዝብ እንባ ጠባቂ ተቋም በ2014 በጀት ዓመት ከአስተዳደራዊ ጉድለቶችና ከመብቶች ጥሰቶች ጋር የተያያዙ ከ133,000 በላይ አቤቱታዎች እንደቀረቡለትና ከእነዚህ ውስጥ 100 ሺዎቹ በሸገር ከተማ ካለው የቤቶች ፈረሳ ጋር የተያያዙ እንደሆኑ መግለጹን በትናንትናው ዕለት ዘግበናል። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት በምክትል ከንቲባ ማዕረግ የአገልግሎትና የአስተዳደር ዘርፍ ኃላፊ አቶ ጉጉሳ አደጀኔ እኛ የህግ የበላይነትን ነው እያስከበርን ያለ ነው። ይህን መረጃ ግን አናውቀውም ውይይትም አልተደረገበትም ብለዋል። እኛ እርምጃ እየወሰድን ያለ ነው። አንደኛ ህጋዊ ባልሆነው ባልሆነ መልክ መሬትን አጥሮ ከቦ የያዙትን አካላቶች ናቸው። እነዚያን አጥሮዎችን አስለቅቀ መሬት ወደ መሬት ባንክ ወደ መንግስት እየመለስን ያለ ነው። ሁለተኛ መሬት ላይ ህጋዊ ባልሆነ መልኩ የከተማ ፕላንን የከተማ ግንባታ ፍቃድ ሳይወስዱ ካርታ ሳይኖራቸው ግንባታ ያካሄዱት አካላቶች ናቸው እርምጃ እየወሰድ ነው ያለ ነው። በሶስተኛ ደረጃ አንድ አካባቢ በማስ ሆነው ወሩ መሬትን በሚይዙ በተለይ ጥብቅ ሆኑ መሬቶች ላይ፣ ደን ውስጥ፣ ተራራዎች ላይ እየተካሄደው ያሉ የመሬት አስተፋፈር ህገወጥ ሰፈራዎች ላይ ነው እርምጃ እየወሰድ ነው ያለ ነው። ስለዚህ ተቋሙ አንድ ነገር ብቻ አይደለም። አቤቱታዎች ራሱ የትኞች ናቸው? እንግዲህ መቶ ሺህ ቅሬታዎች ከተባሉ ከከተማ አስተዳደሩ ጋር ቀርቦ መወያየት መመካከር ሂደቱን ማጥራት የተቋሙ ኃላፊነትም ግዴታም ይመስለኛል። እነዚህ ነገሮች ሳይደረጉ ከከተማ አስተዳደሩ ጋር ሳይመካከር ሳይጣራ የተደረጉ ሂደቶች ናቸው። የህዝብ እንባ ጠባቂ ተቋም ግን ከሸገር ከተማ በቀረቡት አቤቱታዎች ዙሪያ ከባለስልጣናቱ ጋር ውይይት መደረጉን ነው የገለጸው። የተቋሙ ዋና እምባ ጠባቂ ዶክተር እንዳለ ኃይሌ ይህን ለአሜሪካ ድምፅ አረጋግጧል። አቶ ተሾመ ያሚ የኦሮሚያ እንባጠባቂ ተቋም ጽፈት ቤት ኃላፊ ከምርመራ ዳይሬክተሩ ጋር ሄደው ተገናኝተዋል። በአካል ጊዜም ሰጥተው ከዚህ በፊትም አንስቸዋለውና ጊዜ ሰጥተው ስላወያዩንም አመስግነናል። የኦሮሚያ እንባጠባቂ ተቋም ስለ እነዚህ መቶ ሺህ ቅሬታዎች ከምክትል ከንቲባው ጋር ተነጋግሯል ነው የሚሉኝ? አዎ ስለ ቅሬታው የህዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ አቶ ተሾመ ያሚም በቀረቡት አቤቱታዎች ዙሪያ በምክትል ከንቲባው እውቅና ከሚመለከታቸው ኃላፊዎች ጋር ውይይት ተደርጓል ይላሉ። የሸገር ከተማ አስተዳደር የሚመለከተው አካል ስለሆነ እነሱን ለማግኘት ብዙ ጥረት አደረግን። እኔው ራሴ ነኝ ከንቲባውን ለማግኘት የሞከርኩት አልተሳካ ዘን ምክትል ከንቲባውን መፈለግ ጀምሮ ቢሯቸው በአካል ሁለት ሄደን ስናጣቸው ስልካቸው ወስደን በአጋጣሚ አውቃቸው ስለነበር ምክትል ከንቲባውን ቴክስት አረኩላቸው። ደወሉልኝ። ከዚያ በዚህ ጉዳይ መጣ ነው አቤቱታ አላግባብ ቤቶቻችን ፈርሶብናል የሚሉ ቅሬታዎች አሉ እና ይሄን ለማጥራት ከእናንተ ጋር መነጋገር እንፈልጋለን አልኳቸው። ለመነጋገር ዝግጁ ነን አሉ። ከኛ ጋር ሶስት መርማሪዎች ሄደዋል። የምርመራ ዳይሬክተሩ እና አንድ ባለሙያ ትንዚለኛል ሄደው ምክትል ከንቲባውም በአካል አገኝተው እንግዲህ እኔ የፋሲሊቴሽን ሮል እንጂ በአካል እጄ ከሳቸው ጋር አልተነጋገርኩም። ከዛ አገኟቸው አገኘ ናቸው እና እኔ ወደ መድረክ ስለምገባ ስብሰባ ስላለብኝ ብሎ ከመሬት ማናጅመንት አስተዳደር ወይንም ኃላፊ ምክትልና ዋናው ጋር አገናኝተው የእኛም መርማሪዎች ሰፊ ውይይት አድርገው እንደተመለሱ መመሪያ ቁጥር አምስት ሁለት ሺ ስምንት የመጣ ነገር አለ። ምንድን ነው የሚለው? ከጥር ሀያ አራት ሁለት ሺ አምስት በፊት የተሰሩ ቤቶች ህገወጥም ቢሆኑ የከተማውን ማስተር ፕላን እስካላፋለሱ ድረስ ይሰጣቸዋል ወይንም ደግሞ ይጸድቅላቸዋል። ከጥር ሀያ አራት ሁለት ሺ አምስት በኋላ ያሉቱ ግን ህገወጥ ግንባታዎች ናቸው እና እነኚህን ይዘን ማፈሱ የህግ የበላይነትን ለማስከበር ነው ይሄድንበት ያለ ነው ብሎ ለእኔ መርማሪዎች ወይንም ባለሙያዎች ሪፖርቱን አቀርበውልኛል። ይሄን ያክል ነው ማቀር ቁጥሩን ስናጣራ ግነት አለበት አሃዙ የተጋነነ ነው ለተባለው ነገር ዶክተር እንዳለ ኃይሌ ዋናው ጉዳይ ብዛቱ አይደለም በማለት መልሷል። ዋናው ቁጥሩ አይደለም። ዜጎች እንደ ዜጋ ግን መፈናቀል የለባቸውም የሚለው መሰረታዊ ሀሳብ ይመስለኝ ዜጎች ያለ አግባብ የሚፈርስባቸው አይገባም መንገድ አስፈላጊ ቅድመ ሁኔታዎችን ሳያደርጉ የሚለው ነገር መታሰብ አለበት እንደ መንግስት፣ ኃላፊነት ስላለበት ማለት ነው። አቶ ጉግስ አደጀኔ የሸገር ከተማ አስተዳደር በዚህ ዘርፍ ያለውን አሰራር ስርዓት ለማስያዝ እየሰራ መሆኑን ጠቅሰው ሰዎች በመጀመሪያ ህግን እየጣሱ መልሰው መብቴ ተጥሷል የሚል ቅሬታ ማቅረባቸው ትክክል አይደለም ይላሉ። ህገ መንግስትን ጥቶ፣ መሬትን ሽጦ፣ መሬትን ገዝቶ፣ ህጋዊ ባልሆነ መሬትን ይዞ ህገ መንግስቱ በማይፈቅድ ምለች መልኩ መሬት ገዝቻ ያለውና ይዣ ያለው ለዚህም ማድረጉ ደግሞ ማስክ ነው። ማስክ ተጥሷል፣ ቅሬታ አለኝ ብሎ የሚያቀርብ አካሌም ቅሬታ ከመጀመሪያው መቀበሉ እኔ ትክክል አይመስለኝም። ዋና እንባ ጠባቂው ዶክተር እንዳለ ኃይሌ ግን በዚህ አይስማሙም። መመሪያው በራሱ የዜጎችን ህገ መንግስታዊ መብት የሚጥስ ነው ነው መመሪያ እያወጣ ዜጎችን ህጋዊ ህገ ወጥ እያልክ የምትከፋፈልበት ሁኔታ መፈጠር የለበትም። ህገ መንግስቱ ክሊር ሊያስቀምጠው ዜጎች በየትኛውም የሀገር ሁለቱ ቦታዎች ላይ ሄዶ የመስራት የመኖር ህጋዊ መብት ይሰጣቸዋል። ስለዚህ መመሪያው በራሱ ህገ መንግስቱን የሚጽፍ ነው እያለመኛ የህዝብ እንባ ጠባቂ ተቋም ቤቶቻቸው ለሚፈርስባቸው ዜጎች የሚሰጥ ማካካሻ አለመኖርም አሳስቦናል ብሏል። በትናንትናው መግለጫው አቶ ጉግሳ ደጀኔ በዚህ ዙሪያ በሰጡት አስተያየት ይህን በማድረግ ህገወጥነትን አናበረታታም ብለዋል። ተጎድተናል የሚሉ ሰዎች ካሉ ግን በከተማዋ የመኖሪያ ቤት ችግርን ለመቅረፍ በተዘጋጀው ማዕቀፍ ተጠቃሚ መሆን ይችላሉ በማለት ገልጿል። ከተማ አስተዳደሩ አንደኛ ህግን ለጣሰ አካል ሌላ ህግ ስለጣሰ ብሎ የሚያቀርበው ማበረታቻና ሽልማት የለም። ህጋዊ ባልሆነ የግንባታ ስላካሄደ፣ ህጋዊ ባልሆነ የመልኩ መሬት ስለያዘ ምትክ ቦታ የምንሰጥበት ምክንያት የለም። ህገ መንግስቱ ስለማይፈቅድልን ማለት ነው። እንደ ማንኛውም ዜጋ ከተማ አስተዳደሩ መንግስት ለዜጎች መኖሪያ ቤት ወይም የመኖሪያ ቦታ መስሪያ ቦታ የማቅረብ ግዴታ አለበት። ያን ለማድረግ ከተማ አስተዳደሩ ቀን ከሌሊት እየሰራ ነው ያለው ለዜጎች መኖሪያ የሚሰሩበት ቦታ ለማቅረብ፣ አለዛ ቤት ሰርቶ ቤት የሚያገኙበት ሚንሶችን ለማመቻቸት የተለያዩ አማራጮችን የግል ፓርትነርሽፖችንም ባሳተፈ መልኩ ለመስራት የተለያዩ ዝግጅት እያደረገ ነው ያለው ማንኛውም የከተማ ነዋሪ እና ሕጉ የሚፈቅድለት የከተማ ማስተዳደሩ ሕግ የሚፈቅድለት እዛ ውስጥ ተጠቃሚ መሆን ይችላል ማለት ነው። በዛ መልኩ እነኝንም ዜጎች ተጎዳሙ ደ መካድም እዛ ውስጥ የምናየው ይላል። ከዚህ በፊት ለአሜሪካ ድምፅ አስተያየት የሰጡ በሸገር ከተማ የለገጣፎ ነዋሪዎች ለአመታት የኖርንበትን ቤት የክልሉ መንግስት እያፈረሰብን ነው ሲሉ ቅሬታቸውን ገልጿል። በዚህ ምክንያት ለችግር መዳረጋቸውንም ተናግረዋል። የህዝብ እንባ ጠባቂ ተቋምም በትናንትናው መግለጫው ሕገወጥ ግንባታ በሚል ቤቶችን ማፍረስ በሁሉም ከተሞች የተለመደ ተግባር መሆኑን ጠቅሶ የችግሩ መንስኤ ከከተሞች መስፋፋት ጋር ተያይዞ የመጣ የመኖሪያ ቤት ፍላጎት ማደግ ስለሆነ መንግሥት ለጉዳዩ ዘላቂ መፍትሄ ሊሰጠው እንደሚገባ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን አመሰግናለሁ ከዚሁ የቤቶች ፈረሳ ርዕሰ ጉዳይ ሳንወጣ ከሸገር ከተማ ግንባታ ጋር ተያይዞ ቤታቸው ፈርሶ የተፈናቀሉ መሆናቸውን የሚናገሩ ነዋሪዎች ጋር ቆይታ አድርገናል ቀጥሎ ይቀርባል በአዲስ አበባ ከተማ ዙሪያ በኦሮሚያ ክልል ሸገር ከተማ አስተዳደር ሕገ ወጥ ናችሁ በሚል ለዓመታት ጎጆ ቀልሰው ከኖሩበት ቤታቸው እንደተፈናቀሉ፣ ቤታቸው ፈርሶና ንብረታቸው ተበትኖ ባዷቸውን መቅረታቸውን ነዋሪዎች ተናግረዋል። በአካባቢው ይኖሩ ከነበሩ ሰዎች በሕጋዊ ውል የገዙዋቸው ቤቶችን ጨምሮ የአካባቢው አስተዳደር በሚያውቀው ሁኔታ የገነቧቸው ቤቶች በግብረ ኃይል እንዲፈርሱ በመደረጋቸው ለችግር መጋለጣቸውንም ገልጸዋል። የማፍረስ ሂደቱ አድሎ የተሞላበትና ማንነትን የለየ ነው በሚልም የሚሟገቱ አሉ። ስማቸው በሚስጢር እንዲያዝ የጠየቁን ግለሰብ በአዲስ አበባ ዙሪያ ከሚገኙ ስፍራዎች አንዱ በሆነው ለገዳዲና ለገጣፉ አካባቢ ለ15 ዓመታት እንደኖሩ ይናገራሉ። በስፍራው ጎጆ ቀልሰው ለመኖር የቻሉበትን ሁኔታም መለስ ብለው ያስታውሳሉ። ያው በሰዓቱ ቦታ ገዝተን ነው የገባ ነው በገበሬዎች ላይ እና ያው ልማት ምናምን ነገር መብራት፣ ውሃ ምናምን ነበረ በዚያን ሰዓት እኛም ተታለን እና ብዙ ነገሮ ይሰራል። ግለሰቡ ለዓመታት ይኖሩበት ያ ቤት ዛሬ ወትሮ በቆመበት ስፍራ እንደማይገኝ ይናገራሉ። ሰሞነኛ አዳርና ውሏቸው አንዴ ድንኳን፣ አንዴ ደግሞ ሌላ የኪራይ መጠለያ እንደሆነ አባወራው ያስረዳሉ። እዚህ ምክንያቱ ደግሞ የሰሩት ቤት በአካባቢው አስተዳደር እንዲፈርስ መደረጉ ነው። ቤታችን የፈረሰው በአስራ አምስት ቀን ሁኖታል። መጀመሪያ ላይ ልኬት ተብሎ ተለጠለ። ከዛ የልማትና ነገር አውጡ ተብለን አምስት ሺ ብር ተሰክፈሉ ተባል። ከዛ አምስት ሺ ብር ከፈል። ከዛ በኋላ በይህን በከፈል በስምንት ቀናቸው መጡ። ቀለም ቀቡ። በቀቡ በማግስቱም ወደ ሪዘው መጡ። ከዛኛ በጣም ምንም ምንም አላወጣንም። ያው አንዳንድ የፈጠነ ሰው አወጣ፣ ድንገት የደረሰበትም ያወጣ የለም ያው ከነንትሉ ከነቀው ምናምን ነገር ያው በሎደር እንትናል። ሌላው አስተያየት ሰጫችን ደግሞ ከአስራ ሶስት ዓመታት በላይ የካጣፉ አካባቢ ከገበሬዎች ገዝቸዋለሁ በሚሉት መሬት ላይ ቤት ሰርተው ሲኖሩ እንደነበረ ይናገራሉ። በመጋቢት ወር ነገሮች እንደተቀያየሩ ለአሜሪካ ድምፅ ያስረዳሉ። ይእኛ የመንግስት አካል ያፈረሰው ነው የምንለው የታጠቀ ኃይል ነው ያፈረሰው። የፈረሰው መጋቢት ላይ ነው። የፈረስ ማስጠንቀቂያ ምናምን ነገር የለም። መንገድ ማለጊያ መጥቶ ጣራውን ማፍረስ ብቻ ነው። ገፎ መሄድ ነው እንዲህ የተነገረ ነገር ምንም ነገር የለም። የገዛንበትን ለማሳየት ጊዜም የለም። ሲጀምር ማና አይተው ነው ስዚ አውቁት ያልኩህ እነዚህ አብራሾች አይደል? ገዝተን እንደሆነ በትክክል የኛ እንደውም ማህተም ሁሉ አለው ስንገዛ የተገዛኘንበት የቀመን የከበለ ማህተም ሁሉ አለው። የተገዛኘበት ያንም እስከ ማሳየት ደረጃም የሚታገስ የለም። እ ነዳምት ሚ ግለሰቡ ቤቶች በሚፈርሱበት ወቅት የኃይል እርምጃዎች ሲወሰዱ መታዘባቸውንም ይናገራሉ። ካናገርን መልስ ከሰጠን ዱላ ሁሉ ስላለው ያው ተወሰዱትን ወሰዱት፣ አልወሰዱትም ቀድሞ ቆርቆሮ ማንሳት ነው ስራው እንጂ ከዚህ መነጋገሩ ብዙም ጥሩ ነገር የለውም። ነስ ነው ነው እንጂ ዳምን አብረን ሰብሰብ ብሎም ከተገኙ ምን ትሰራላችሁ? ከዚህ ተብሎም ይብድባለሁ። ለአመታት ከኖሩበት በግዳጅ መፈናቀላቸውን የሚናገሩት ግለሰቦች የአሁኑ እርምጃ ማንነትን የለየ ነው ብለው ይከራከራሉ። ለገዳዲና ለገጣፎ አካባቢ ነዋሪ የነበሩት ግለሰብ ከዚህ ጋር በተገናኘ ይህንም ብለዋል መረጣ ሲባል እንግዲህ አፈሽም ህገወጥ ናችሁ ከተባል፣ ሁላችንም ህገወጥ ነን። ሁሉም ቤት ነበር መፍረስ የነበረበት ማለት ነው። አንድ ቤት ተዘሎ አንድ ቤት፣ አንድ ቤት ተዘሎ አንድ ቤት። ያ ማለት ያው አማርኛ ተናጋሪዎች ከሆንክ ግን ያው የተመረጠ ነው የተፈረሰው ኦሮመኛ እና ግሩህና ኦሮመኛውን ካልመለስክ አይ ኦሮመኛ አልችልም ምናምን ነገር ካልኩ ምን ትሰራለህ? ኦሮሚያ መሬት ላይ ምንድነው የምትሰራው ምናምን ነገር ይለዋል። ከዚህ በኋላ የትሮ ቤት ይለዋል። ያው ቤትን ግደተተፈየለ ከዛ ካብ ብተወቂያ ልፋሉ ከዛ መታወቂያ ከፈለጉ መታወቂያ ይጠይቋል። መታወቂያ ደግሞ ይጠይቁና መታወቂያ አሁን የኦሮሚያ መታወቂያ አሁን አለን። መታወቂያውን ከጠየቁ በኋላ ከዛ የት ነው የተወለድከው፣ እዚህ ነው ወይ የማነህ ምናምን ተብሎ ይጠየቃል። ከዛ በኋላ አይ እንደዚህ ነው የተወለድኩ ና ታዲያ ይሄንን መታወቂያ ሰጠ ተብሎ በፊት ላይ ይቀደዋል፣ መታወቂያውን ራሱ ማለት ቀዶ ይጥለዋል መታወቂያውን። አልፎ አልፎ ካርታ ያላቸው ሰዎች አሉ፣ ካርታ የተሰጣቸው ማለት ነው። አሁን እነሱም ኮቢ ስሰጣቸው አይቀበሩም። ኮቢውን ማለት ነው ኦሪጂናሉን። አንጣይላ ኦሪጂናሉን አልሰጥም ካልክ ወይ ወጭ ያለ ስራን አለበለዚያ ለሁሉ በግድ ከሰጠው ደግሞ ያንን ኦሪጂናሉን እንትን እዛው ፊት ይቀደዋል። በቃ ካርታውን ማለት ነው። ሌላኛዋ የለገዳዲና የለገጣፉ ነዋሪ የቀደመውን ሀሳብ ይጋራሉ። አሁን በእኛ ሰፈር በብዛት አሁን ለምሳሌ የሌላ ብሔር አልፈረስም የኛው ብሔር ሆኖ ደግሞ እነዛ ነዋሪዎቹም ያስቀሩላቸውም የተወሰኑ ቤቶች አሉ ግን አሁን ህግ ማለት ይሄ የመንግስት ቦታ ነው። ይፍረስ ከተባለ ገበሬውም ገበሬውም ለትርፍ የገዛው ነዋሪውም ነው መፍረስ ያለበት እንጂ ተለይቶ ለምን እንደሚፈት ይሄ ራሱ ግራ ያጋባል። ለምሳሌ አሁን አሁን ከኔ በታች አዲስ ቤት የተሰራለን እንደዚህ በአዲስነት እንኳ ከተባለ ማለት ነው እኛ ስፍራውም በብዛት ተለይቷል ያው እኛ ተመርጠን ነው እንጂ እንደዚህ ዝለት አሁን፣ ገበሬዎች ሌላ ቦታ እየኖሩ እዛ ገዝቶ ያስቀመጡት ቦታ አለ እንደዚህ ያከራይተው ሰርቶ ምናምን የተውት ማለት ነው። ግን እንደነሱ አይነቱ አንድም አልተነካም። ለምን እንዲ አናውቅም። በአሁኑ እርምጃ ቤታቸው የፈረሰባቸው ሰዎች ለከፍተኛ እንግልት እየተዳረጉ መሆናቸውን የሚያነሱት ግለሰብ በአቅራቢያው ቤት ተከራይተው ለመቆየት ለሚሽሉ ሰዎችም ሁኔታው ፈታኝ እንደሆነ ያክላሉ። ኑሮ ኑሮ አይባልም። ዝሮ ዝሮ አሁን በሰዓቱ ያው ተጠልለን ያለ ነው። ያው ድንኳን ያለን ያው የድር ድንኳን ምናምን ነገር ነበረን፣ በዛ ውስጥ የምንገኛለን። ብህም በኪራይ መክፈል የሚችሉ ያው ለሁለት ለሶስት እየሆኑ ወደዛ ይጠጋሉ። ግን የምነግርህ ነገር ደግሞ መሰለህ እነሱ አካባቢ እዛ ከሆንክ ሌሊት መጥተው በርህን ይቆረቁሩታል። ለምን ተከራይቶ ሰውዬው ሁሉ ይያዛል የተከራየህበት ሰውዬ ማለት ነው። ያን ሰውዬ ሁሉ በቃ ያለውል በግድ እንትን ካላለልህ ያው ግዴታ መውጣትና አያስገባህም ያ ሰውዬ ራሱ ራቅ ብለህ ካልሄድክ እዛ አካባቢ መከራየታችን። ልዩ ስሙ ሰላም ሰፈር በሚባለው ስፍራ ለሰባት ዓመት ገደማ መኖራቸውን የሚናገሩትና የሁለት ልጆች አባት የሆኑት አባወራ በበኩላቸው መንደሩን መኖሪያ አድርገው በቆዩት ዘንድ የተፈጠረውን እንግልት እንዲያስረዳሉ ብሶት ነው እንግዲህ፣ ብሶት እንዴት እንደሚገለጽ ባላውቅም ያው ብሶት ላይ ነው ያለ ነው። ስራም ማሰራት አንችልም። እንግዲህ እቃቸውን አሁን እነዚህ ሰዎች ግማሾች ወደ ፍላገርም የገቡ አሉ። እኔም እስከማውቀው ድረስ የተወሰኑ ደግሞ ዲልባን ሆነው፣ የተወሰኑ ደግሞ እቃቸውን በየበረ እንዳው አድርገው በልጆቻቸው ሚስቶቻቸውን ወደ ቤተሰብ ልከው እነሱ እንግዲህ ያው ዝም ብለው ያገበት እያደሩ እንደሆኑ ነው የማውቀውን ጓደኞች በለገዳዲና ለገጣፉ አካባቢ ለስምንት ዓመታት እንደኖሩና በቅርቡ ያለ አግባብ እንዲፈናቀሉ መገደዳቸውን የሚናገሩት እንስት በበኩላቸው የደረሰው ክስተት የፈጠረባቸውን ስሜት ታጋርተውናል። በጣም ነው የሚያሳዝነው። እቃውን ይዞ እየተንከራተተ ሰው ልጅ ሶስት አራት ልጅ ይዞ ግማሹም ወደ ክፍለ ሀገር ይሄዳል። ግማሹም ለጊዜው ያው ራቅ ብሎ የተከራይ ያለን ያሁን ለጊዜው ራቅ ብዬ ተከራይቼ ነው ያለሁት ትንሽ ቆርቆሮ በቆርቆሮ ቤት ዝም ብሎ እና ሰው ያሳዝናል። ብቻ ግን ምን ይደረጋል? ወደየት ይኬዳል? ወደየት ሀሳ ቤት ይባላል? ምን ምን መፍት ያለው ዝም ብሎ ማየት ብቻ ነው እንጂ በገንዘብ ቆጥሮ ሰው ገዝቶ አለ ብሎ ስንት ዓመት ኑሮበት እንደዚህ በቀላሉ ጥጥ ሲያረቅ ከባድ ነው። ሌላው ቀርቶ ውሃ ማብራት ያላቸውን ራሱ ልክ ሲጠቡ ቆጣሪን ነው መጀመሪያ ብድጋር በሚ ሄዱ ምክንያቱም ያውቃሉ እነሱ ናቸው የሚሰጡት ሁሉን ነገር መታወቂያ የቶ ምናምን ነው ሲሰጡ ውሃ አቆጣሪ ሲያስገቡ ማለት ነው። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ቀደም ሲል ለአሜሪካ ድምፅ በሰጡት ቃለ መጠይቅ እያፈረስን ያለነው ሕገ ወጥ ግንባታዎችን ነው ብለው ነበረ። ከማፍረስ ዘመቻው አስቀድሞ ከነዋሪዎች ጋር ውይይት እንደሚደረግም ገልጸው ነበረ። ለአሜሪካ ድምፅ ሀብታሙ ስዩም ያዳመጣችሁ የምትገኙት ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል። ዋሽንግተን ላይ ደግሞ ከቀኑ 8 ሰዓት ከ38 ደቂቃ። እንዲሁ የመጀመሪያው ምዕራፍ ዝግጅታችን ተጠናቋል። የሁለተኛው አጋማሽ የመጀመሪያ ቅንብር ላይ እንወስዳችኋለን። የተፈናቃዮች ቁጥር ማሻቀቡ በጤናው ዘርፍ ላይ ስለፈጠረው ተጽዕኖ ይነግረናል። ደብረ ብርሃን ከፍተኛ ቁጥር ያለው ተፈናቃዮች እያስተናገደች ከመሆኗ ጋር ተያይዞ የከተማዋ የጤና ተቋማት መደበኛ የሕክምና አገልግሎት ላይ ተጽዕኖ ማሳደሩን የአስተዳደሩ ጤና መምሪያ አስታውቋል። በመጠለያ ጣቢያዎች ውስጥ ሕክምና ለመስጠት ጥረት ቢደረግም የአገልግሎት አሰጣጥ ውስንነት በመኖሩ ተፈናቃዮች የሕክምና አገልግሎት እያገኙ ያሉት ከመጠለያ ጣቢያዎች ውጭ በሚገኙ የጤና ተቋማት እንደሆነ የጤና መምሪያ ገልጸዋል። በመጠለያ ጣቢያዎች ውስጥ ሕክምና እየሰጡ ያሉ አካላት በተለይ በህጻናትና በእናቶች ላይ በምግብ እጥረት ሳቢያ የሚከሰቱ የጤና ችግሮች ከሌሎች በሽታዎች ይልቅ አብላጫውን ቁጥር እንደሚይዙም ይናገራሉ። የመጠለያ ጣቢያዎቹን የተመለከተው መስፍን አራጌ ቀጣዩን ዘገባ አልከዋል። ሀያ ሺህ የሚደርሱ ተፈናቃዮች ተጠልለው እንዳሉበት በሚነገረው ቻይና ካምፕ አካባቢ የሚገኘው ጠባሲ ጤና ጣቢያ የአካባቢውን ነዋሪ ጨምሮ ለበርካታ ተፈናቃዮች የሕክምና አገልግሎት ይሰጣል። በዓመት 25,000 ህሙማንን ለማስተናገድ የተቋቋመው የጤና ተቋም ከ45,000 በላይ ለመቀበል መገደዱን ያመለከቱት የጤና ጣቢያው ኃላፊ አስበደነቀ የቁጥሩ ከፍተኛ መሆን በአገልግሎት አሰጣጣችን ላይ ተጽዕኖ ፈጥሮብናል ብለዋል። እስካሁን በመጣንበት ፋኩልቴት ተፈናቃዮች ሲጨመርበት ከመቶ ሀምሳ እስከ መቶ ሰማኒያ ድረስ በቀን እያየን ማሆን ያለ የተፈናቃዩን ታሳቢ ያደረገ በጀት ስለማይመደብ የመድኃኒት ግዢ ላይ እና ሌሎች የላቦራቶሪ ሬጀንቶች የምናምን ግዢ ላይ ተጽዕኖ ያደርጋል። በጤና ጣቢያው ለህክምና የሄዱና ስማቸውን ከመግለጽ የተቆጠቡ የመንግስት ሰራተኛ ወደ ሐኪሙ ለመቅረብ ለአራት ሰዓት ወረፋ መጠበቃቸውን ተናግረዋል። ጤና ጣቢያው ከደረጃው በላይ በርካታ ህሙማንን ማስተናገዱ በተገልጋዩ ላይ ብቻ ሳይሆን የጤና አገልግሎቱን በሚሰጡት ባለሙያዎች ላይም አሉታዊ ተጽዕኖ እንዳለው ኃላፊው አምነዋል። ቁጥሩ ሲጨምር ካርድ ክፍል ላይ የተወሰነ መጉላላቶች ይኖራሉ፣ የወረፋ መጠበቅ ነገሮች ይኖራሉ። እሱን በተቻለ መጠን ያሉትን ክፍሎች በማወቃቃት በፊት ለምሳሌ በሁለት ወይ በሶስት ኦፒዲን እንሰራ የነበረውን አሁን ወደ አራት ወደ አምስት ኦፒዲዎችን እየጨመርን የምርመራ ክፍሎችን በዛ እያስተናገድናቸው ነው የምንገኘው። የካርድ ክፍሉ ግን የክፍል ጥበት ስላለብን ሌላ ተጨማሪ ነገር ማድረግ ስለማይቻል ካርድ ክፍል ላይ ያው የተወሰነ ጫና ይኖረዋል። የደብረ ብርሃን ከተማ ጤና መምሪያ ኃላፊ በቀለ ገብሬ ከተማይቶ በርካታ ተፈናቃዮችን ማስተናገዷን ተከትሎ በጤ የጤና ተቋማትና በአገልግሎት አሰጣጣቸው ላይ የፈጠረው ጫና የመንግስትና የረጂ ተቋማትን ትኩረት እንደሚያሻው አመልክተዋል። በከተማችን ባሉ ስድስት የተፈናቃይ መጠለያ ጣቢያዎች ቁጥራቸው ከ30ሺህ በላይ የሚገመት የማህበረሰብ ክፍሎች ተጠልለው የሚገኙበት ሁኔታ ነው ያለው። ጫናው ትንሽ ከፍ ይላል። ለዚህ ሁሉ ማህበረሰብ ያሉት የጤና ተቋሞች ሁሉንም አይነት የጤና አገልግሎት በነፃ ነው አገልግሎት እየሰጡ ያሉ ከ30ሺህ በላይ ለሆነ ማህበረሰብ በዚህ ሁኔታ ላይ እየኖሩ ልሰጥ የምትችለው የጤና አገልግሎት ምን ያክል ኮስት እንደሚያደርግ መገመት በጣም ቀላል ነው የሚሆነው ከመጡበት ከደረሰበት ጊዜ ጀምሮ አገልግሎት እየተሰጠ ያለ እና ይህን ሲያደርግ ጤና ጣቢያዎች ያላቸው አቅም ይታወቃል። የመንግስት አሁን ያለበት የበጀት ጫና ይታወቃል። የበጀት እጥረት አለ ማለት በቂ የሆነ የህክምና አገልግሎት ለመስጠት፣ በቂ የሆነ መድኃኒት ለማቅረብ፣ በቂ የሆነ የላቦራቶሪ ግብዓቶችን ለማቅረብ በጣም ከፍተኛ ጫና ነው የሚፈጥረው። ለአንድ ጤና ጣቢያ ወይም ለአንድ ሆስፒታል የሚደረገው ነገር በእቅድ ተይዞ ነው የሚሰራው። ለምን ያክል ማህበረሰብ አገልግሎት ሊሰጥ ይችላል፣ ምን ያክል ሊያስፈልገው ይችላል የሚለው ታስቦ ነው እና ይሄ ደግሞ በተጨማሪ ሲሆን ካላቸው አቅም በላይ ተጨማሪ ነገር ይጠይቃል። በሰው ኃይልም በፋይናንስም በሁሉም ነገር ማለት። ተፈናቃዮች ባሉበት መጠለያ ጣቢያ በአጋር አካላት ድጋፍ የህክምና አገልግሎት እየተሰጠ ቢሆንም ከተፈናቃዮቹ ቁጥር መብዛትና አጋር አካላቱ ከተሰማሩበት ውስን ዘርፍ አንጻር አገልግሎቱን ማስፋት እንዳልተቻለ አብራርተዋል። እንደ መንግስትም የተለያዩ ረጅ ድርጅቶችም የሚቻላቸውን ሁሉ ለማድረግ ጥረት እየተደረገ ያለበት ሁኔታ ያለው ጎል ኢትዮጵያ መንግስታዊ የተቋሙ ባለሙያዎች እንዲቀጠሩ በማድረግ እነዚህ ተንቀሳቃሽ የህግምና አገልግሎት የሚሰጡ ባለሙያዎችን እዛ አካባቢ ሁሉ ባሉበት አካባቢ ላይ አገልግሎት እንዲያገኙ ለማድረግ ጥረት እያደረጉ ነው። ሌሎችም አሉ። እነ ዶክተር ስዊዝ አፍሪካ ዊንግስ ኦፌኒንግ እንደዚህ የመሳሰሉ አሉ። ካለው ፍላጎትና አጠቃላይ ካለው ጫና አኳያ በቂ ነው ተብሎ ሊወሰድ የሚችል ባይሆን በቻይና ካምፕ መጠለያ ጣቢያ ውስጥ ሕክምናና ምርመራ ይሰጥባቸዋል ተብለው ወደ ተዘረጉት ድንኳኖች በደረስንበት ወቅት ከአምስት ዓመት በታች ላሉ ህጻናት ለሚያጠቡና ለነፍሰ ጡር እናቶች የምግብ እጥረት ልኬታ በመደረግ ላይ ነበር። የጤና ባለሙያው በልጥ አለማየሁ፣ የምግብ እጥረት ያለባቸውን ልየታ ነው እየሰራን ያለ። እነሱም አምስት ዓመት በታች ያሉ ህጻናትና አጥቢዎች እንዲሁም ነፍሰ ጡር እናቶችን ነው ልየታ እየሰራን ነው ያለ። የልየታ ውጤታችሁ ምን ሆነ? እንደ አጠቃላይ ህጻናት 1329 አለ ከ1329 ውስጥ 211 የሚደርሱት መካከለኛ የሆነ የምግብ ወይም ሞደሬት አኪት ማልኒትሬሽን የምንለው እሱ ችግር ያለባቸው ናቸው። ነፍሰ ጡርና አጥቢ እናቶች ደግሞ ከ621 ውስጥ 182 አካባቢ የሚደርሱት እንዲሁ መካከለኛ የምግብ ጥረት ችግር ያለባቸው ሰዎች ናቸው እና እንዳጠቃላይ ግሎባል አኪት ማልኒትሬሽን የምንለው ወይም እንዳጠቃላይ ሲታይ ከ15 ፐርሰንት በላይ ነው እና ከ15 ፐርሰንት በላይ ሆነ ማለት የሆነ ኢንተርቬንሽን ያስፈልጋል። ወይም የዚህ መፍትሄ የመካከለኛ የምግብ ጥረት ያለባቸው ቼዞችን። ማኔጅ የሚደረግ ፋፋ ሌላ ሌላ እሱ ነገር እጥረት አለ። ስለዚህ ይህን ገብቶ የሚሰራ ንጆ ያው የተወሰነ እየመጣ ነው፣ ግን ሙሉ በሙሉ መቶ ፐርሰንት ከበር እያደረገው ስላልሆነ ትንሽ እሱ ጋር ጋፋ አለ። የከተማ አስተዳደሩ ጤና መምሪያ ኃላፊ አቶ በቀለ የአብዛኞቹ ተፈናቃዮች የጤና ችግር ከግልና ከአካባቢ ንጽህና አጠባበቅ ጋር የተያዘ እንደሆነ ይናገራሉ። በአብዛኛው ሲታይ እነዚህ ከተላላፊ አይነት በሽታዎች ከሃይጂን ሳኒቴሽን፣ በቂ የሆነ የሽንት ቤት፣ የሻወር የውሃ ፋሲሊቲዎች ባለመኖራቸው አብዛኛው የሰገራ ወለድና ና የውሃ ወለድ ጋር ተያይዞ ታይፎይድ፣ ታይፈል፣ ጃርዲያ የመሳሰሉት እነዚህ ከሃይጂን ሳኒቴሽን የግልና አካባቢ ንጽህና መጓደል ጋር ተያይዞ የሚከሰቱ ና አብሮ ተፋኮ በአንድ አካባቢ ላይ ሲኖሩ አንዱ አንዱ ኢዚሊ እየተላለፈ የሚከሰቱ እንትኖች ናቸው። በዋናነት የሚታዩት በቻይና መጠለያ ጣቢያ እየሰሩ ያሉት የጤና ባለሙያው በለጠ አለማየሁ ደግሞ በመጠለያ ጣቢያው ውስጥ አብላጫው የጤና ችግር ከምግብ እጥረት የተነሳ እንደሆነ ነው የሚያስረዱት። አስር ቶፕ ቴን ኬዝ የሚባሉት እዚ ስናይ ህጻናት ላይ አኪዩት አፐር ስፓትራክ ኢንፌክሽን አለ ወይም የላኛው የመተንፈሻ ክፍል ኢንፌክሽን ይባላል። እሱ ነው ኮመን አሁን እዚህ ላይ እሱ መሆኑ ደግሞ አንድ የሚያመላክተው ከፍተኛ የሆነ የምግብ እጥረት እንዳለ፣ ይሄ ራሱ አንድ ኢንዲኬሽን ነው። በተቅማጥ መቸገር በሳል ምናምን ይህ ኬዝ አለ። አንድ የምግብ ጥረት መኖር የሚያመላክት ኬዝ ነው። ይህ መኖር ራሱ በመጠለያ ጣቢያ ውስጥ የሚሰጠውን የምርመራ አገልግሎት ለማግኘት ከተሰበሰቡት አንዷ ከወለጋ መኮፋ አካባቢ ተፈናቅለው መምጣታቸውን የሚገልጹት ካሳንሽ አሰን ናቸው። ሁለት አመት ያልሞላት ልጃቸውን እንደያዙ ነበር ያገኘ ናቸው። ተመጣ ነው ወራችን ያለፈው። ዛሬ እዚህ ህክምና ጣቢያ ውስጥ ነው ያገኘሁት። ለምን መጡ? ያው ልኬታ ለህፃኖቹ ልኬታ ነው የመጣነው። ምን ተባሉ?

ዛሬ ራሱ ያው ተቅማጥ ነው እንዲህ ያደረች በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አዎቻ ግንቦት አራት ቀን 2015 ዓ ም ባወጣው ወቅታዊ ሪፖርቱ በአጋር አካላትና በምግብ አቅርቦት እጥረት ምክንያት በአማራ ክልል መካከለኛና አጣዳፊ የምግብ እጥረት እንዲሁም ከፍተኛና አጣዳፊ የምግብ እጥረት ላለባቸው ህጻናት ምላሽ ለመስጠት ፈታኝ መሆኑን ገልጿል። ይህም በመጠለያ ጣቢያ የሚገኙ ተፈናቃዮችን እንደሚያካትት አመልክቷል። ለአሜሪካ ድምጽ ከደብረ ብርሃ ሳህልነት ተጠናቀረው ዘገባ መስፍን አራጌ። መስፍንን በእጅጉ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ቻድ እናቀናለን። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ እንዳስታውቀው የሱዳኑ ጦርነት ቢያንስ ቁጥራቸው አራት መቶ ሺህ የሚደርስ ህጻናትን ከመኖሪያቸው ሲያፈናቅል በአስር ሺዎች የሚቆጠሩ ደግሞ ወደ ጎረቤት ሀገሮች ለስደት እንዲዳረጉ አድርጓል። ለስደት የተዳረጉ እነኚህ ህጻናት ከትምህርት ገበታቸው መነጠላቸውን ያመላከቱት የረድኤት ድርጅቱ ተወካዮች አክለውም በትምህርት ገበታቸው ሊያቆያቸው የሚችል እድል በሌለበት ህጻናቱ ለህገ ወጥ ብዝበዛ፣ ያለ ዕድሜ ጋብቻና ወታደርነት ምልመላ እየተጋለጡ መሆኑን ጠቁመዋል። ሄንሪ ዊልኪንስ ከሱዳን ድንበር አቅራቢያ ከምትገኘው የቻዷ ቦሮታ ያሰናዳውን ዘገባ አሉላ ከበደ ያስደምጠናል። በሱዳን የሚካሄደውን ጦርነት በመሸሽ በአስር ሺዎች የሚቆጠሩ ሰዎች የቻድን ድንበር አቋርጠው ሲገቡ የተባበሩት መንግስታት ድርጅትና ሌሎች የእርዳታ ቡድኖች የሚሰጡት አብዛኛው እርዳታ በውሃ ምግብና ሌሎች ለስደተኞች መሠረታዊ አገልግሎቶች የሚውሉ ድጋፎች ላይ ያተኮረ ነው። ይሁንና የ18 ዓመቱን ታዳጊ ወጣት አብደል ናስር መሐሙትን የመሳሰሉ ስደተኞች ግን በብዙ መንገድ ወሳኝ ነው የሚሉትን የመማር ዕድል የማግኘት ፍላጎት ትልቅ ስፍራ አለው። ሚያዝያ 7 2015 ዓ ም የጀመረው የሱዳን የእርስ በርስ ጦርነት በትውልድ ከተማው ምዕራብ ዳርፉር ውስጥም በማኅበረሰቦች መካከል ግጭት ቀስቅሷል። ይህንንም ተከትሎ ከወላጆቹ ተነጥሎ ወደ ቻድ ለመሰደድ ተገደደ። እናቴና አባቴ የእርስ በርስ ጦርነት ከመጀመሩ በፊት ነበር ሕክምና ፍለጋ ወደ ካርቱም ያቀኑት። ሆኖም በግጭቱ ሳቢያ አካባቢውን ለቀው መውጣት ባለመቻላቸው ከኔ ጋር ሊመጡ አልቻሉም። አሁን እኔና እህት ወንድሞቼ ብቻ ነን ወዲህ መምጣት የቻል ነው። ለሳምንታት ስለ ወላጆቹ ደህንነት የሰማው ነገር ያለመኖሩን የሚናገረው ማህሙት በሕይወት ይኑሩ ወይም ይሙቱ የሚያውቀው ነገር ያለመኖሩንም አመልክቷል። አሁን በአንዲት ትንሽ ጊዜያዊ መጠለያ ውስጥ ከወንድሞቹና እህቶቹ ጋር የሚኖረው መሀሙት ወደ ሱዳን ዩኒቨርሲቲ የሚያስገባውን ፈተና መውሰድ የሚችልበት መንገድ እንደሌለ ይናገራል። ከምዕራብ ዳርፉር ወደ ቻድ የተሰደዱት መምህር ማሌክ ሙሐመድ በበኩላቸው ቀደም ሲል ያስተምሯቸው የነበሩ ሕጻናት አሁን ለመኖር እየተገደዱበት ስላለው እርዛት የተጫነው ሁኔታ በቁጭት ይናገራሉ። ከተለያዩ ትምህርት ቤቶች የመጡት ሁሉም ተማሪዎችና መምህራን አሁን እዚህ ይገኛሉ። እዚህ ደግሞ የትምህርት ሂደቱን ለመቀጠል የሚያስችል አመቺ ሁኔታ የለም። በመሆኑም ብርቱ ፈተና ነው የገጠመን። በተለይም ለረዥም ጊዜ እዚህ ለመቆየት የምንገደድ ከሆነም ምንም አይነት የትምህርት ሂደት ማካሄድ የማይቻል በመሆኑ ለዘለቄታው በህብረተሰቡ ላይ ከፍተኛ ችግር ይፈጥራል። መሐመድ እንደሚሉት መምህራኑ ቻድ የሚገኙ ሱዳናዊያን ታዳጊዎች ወደ ከፍተኛ ትምህርት የሚያስገባውን የአገራቸውን ፈተና መውሰድ የሚችሉበትን መንገድ ለመቀየስ እየሞከሩ ይገኛሉ። ይሁንና የእርስ በርስ ጦርነቱ ከጀመረበት ጊዜ አንስቶ የካርቱም መንግስት ስራውን በማቆሙ ይህን ማቀናጀት ግን የሚቻል አይመስልም። ኤጁኬሽን ካናት ዌይት በእንግሊዘኛው ምህጻረ ቃል ኢሲደብልዩ የተባበሩት መንግስታት ድርጅት ለዚህን መሰሉ ጊዜ ያደራጀው የትምህርት ተራዶ ፕሮግራም ነው። ያስሚን ሻሪፍ የድርጅቱ ዲሬክተር ናቸው። በያዝነው ወር መጀመሪያ ላይ ቻድን በጎበኙበት ወቅት በዚያች አገር ለትምህርት ማስኬጃ የሚውል የሶስት ሚሊዮን ዶላር እርዳታ ለመስጠት ቃል ገብተዋል። እንደ ምግብና ውሃ የመሳሰሉ መሠረታዊ ፍላጎቶች በጣም ከፍተኛ በሆኑበት ለትምህርት ትኩረት መስጠት ለምን እንዳስፈለገም ተጠይቀው ነበር። ከዚያ ብርቱ ስቃይ ካስከተለውና ክፉኛ ከወደቁበት ይነሱ ዘንድ አግዛቸው፣ ብርታትም ሁናቸው። በውሃና በምግብ ብቻ ብርታት አይገኝም። እርግጥ እነዚህ አስፈላጊ ነገሮች ናቸው። ይሁን እንጂ ያ ብቻውን ሊያበረታታና ጾታን መሰረት ካደረጉ ጥቃቶችና ጾታዊ በደሎች እንዲሁም የታጠቁ ቡድኖችን ከመቀላቀል ዝንባሌና ለመጪው ጊዜ ተስፋ ማጣትን ከመሳሰሉት ሊገጥሟቸው ከሚችሉ ፈተናዎች ሁሉ ሊከላከላቸው አይችልም። የሱዳኑ ጦርነት በልጆች ህይወት ላይ የሚያሳድረው ተጽዕኖ በትምህርት ጉዳይ ላይ ብቻ የተገደበ አይደለም። የመንግስታቱ ድርጅት ባለፈው ግንቦት አራት 2015 ዓ ም ይፋ እንዳደረገው በህፃናት ላይ የተመጣጠነ ምግብ እጥረት የሚያስከትለውን ጉዳት ለማከም ከሚያገለግሉ አልሚ ምግቦች 60 በመቶውን የሚያመርተው የሱዳን ፋብሪካ በውጊያው ወድመዋል። ይህ ሁሉም ተደማምሮ ለሕፃናቱ በጊዜ መድረስ ያለመቻልን እድል ከፍ ያደርጋል። ለሕፃናቱ በጊዜ መድረስ ካልቻልንም ለህልፈት የመዳረግ ዕጣቸው በተመሳሳይ በእጅጉ ይጨምራል። መሐሙት በበኩሉ እንዲህ ይላል። ጦርነቱ በእቅዶቼ ላይ ትልቅ ተጽዕኖ አሳድሯል። ከልጅነት ዕድሜ አንስቶ አልመው የነበረው ሁሉ እውን ሊሆን አይችልም። በአስር ሺዎች የሚቆጠሩ ሱዳናውያን ሕፃናትም ተመሳሳይ ዕጣ ፈንታ ይጠብቃቸዋል። አድማጮቻችን፣ ለምሽቱ የያዝነው የመጨረሻ ዘገባ ደግሞ ኢትዮጵያውያን በአሜሪካ ነው። የዛሬ ኢትዮጵያውያን በአሜሪካ እንግዳችን ገሊላ ጌታነ ትባላለች። የክንፈ ልጅ የተሰኘ በውጭ አገራት የሚኖሩ ወላጆች ተግዳሮቶቻቸውን ስኬቶቻቸውን የሚያጋሩበት የኢንተርኔት ላይ አገልግሎት ፈጥራለች። ባለፉት አራት ዓመታት ውስጥም ከዘጠኝ መቶ በላይ ወላጆች አባል ሆነው አገልግሎት እያገኙ መሆናቸውንም ገልጻለች። ስመኝሽ የቆየ ከገሊላ ጋር ያደረገችው ቆይታ በመቀጠል ይቀርባል። ስሜ ገሊላ ጌታነው ይባላል። የዲሲ መንግስት የከንቲባ የአፍሪካኖች ጉዳይ ጽህፈት ቤት ዳይሬክተር ኦፍ ኦፐሬሽን ሰኛ ነው የምሰራው እዛ እና ገሊላ የክንፈልጅ በኦንላይን ላይ ያለ ኦርጋናይዜሽን ያቋቋምኩት ነው። ከስሙ ብንጀምር ገሊላ የክንፈልጅ ማለት ስሜ ገሊላ ነው እና የአባቴ ስም ክንፈ ነው። ያንን እንትን በመያዝ ነው ገሌላ ክንፈ ልጅ የሚል ስሙን ያወጣው። ከስሙ ልነሳ እንዳልሽው አሁን የክንፈ ልጅ ነው የሚል በሚል ስም ነው ያወጣሸት። የክንፈ ልጅ ለምን አልሽው? ከራሴ ጋር አንድ የሚቀር ማንነቴን የሚገልጽ ነገር ነበር የፈለኩት። ይሄ ደረገጽ ሁሉንም ሰው የሚረዳ ቢሆንም ማን ነው ምንድነው የሚሰራው ብዬ ሳስብ ገሊላይ ክንፈልጅ እኔ ነኝ እና ይሄ በተለያዩ ሶሻል ሚዲያዎችም የምጠቀመው ስሜ ነው ለረዥም ጊዜያት እሱን ነው የምጠቀመው። እና ይሄ በጣም እኔን የሚገልጽ እና ማንነትን የሚገልጽ ነገር ለረዥም ጊዜም ደግሞ እኔም ባልኖር የሚቆይ ነገር አድርጌ ስላሰብኩት ለዛ ነው ገሊላይ ክንፈልጅ የወሰንኩት። መቼ ነው የጀመርሽው? በፈረንጆች አቆጣጠር ሁለት ሺህ አስራ ዘጠኝ የመጀመሪያ ልጄን እርጉዝ በሆንኩ ጊዜ ነበር የጀመርኩት። ከኢትዮጵያ ውጭ ማሳደግ ልጆችን ብለን ስናነሳ አንድ ከራስሽ ነው የሚነሳው እና ባለትዳር ነሽ፣ የልጆች እናት ነሽ። እስቲ ከአንቺ የመጀመሪያ ከአንቺ የአንቺን ህይወት ተሞክሮ እ እኔ ከኢትዮጵያ ከወጣሁኝ በጣም ረዥም ጊዜ ሆኖኛል። በአስራ ሦስት ዓመት ነው መጀመሪያ ከኢትዮጵያ የወጣሁት እና በደቡብ አፍሪካ ለረዥም ጊዜ ኖሬ ከካናዳ ወደዚያ መፈናቀል መጥቼ አሁን ወደ አስራ አምስት ዓመት ሆኖኛል በኒውዮርክ እና በዲሲ መካከል ስኖር ማለት ነው እና በዛን ጊዜ የእናቴንም የአባቴንም በተለይ ከኢትዮጵያ ውጪ ሆነ ያደረጉትን አስተዋጽኦ፣ የነበረባቸውን ድክመት፣ ያደረጉትን ሁሉ ነገር በማየት አሁን ደግሞ እኔ ወደ እናትነት መንገድ ስጀምር በጣም እንዲህ አይነት አስፈላጊ ነገር አለ። በተለይ ደግሞ እዚህ አካባቢ እንደ አዲስ አበባ እንደ ኢትዮጵያ እርዳታ የለም፣ ጎረቤት የለም በእናት በአባትሽ የማይተሻል በራስሽ የሚያየሽው ነው እና በውጪ ልጆችን ማሳደግ ምንድን ነው ተግዳሮቶቹ? ምንድን ናቸው ችግሮቹ? የመጀመሪያ መጣ ጊዜ ጊዜ ያው እኛውነን እናትም አባትም ሆነን አሳደግም ሆነን ቤቶች ቤት ውስጥ የምንሰራው እኛውነን እና አክስት፣ ቤተሰብ፣ ጎረቤት የለም በዚህ ጊዜ። ስለዚህ ጊዜን አብቃግቶ አብሮ የመስራትን አብሮ ተጋግዞ የመስራትን ልጅ ማሳደግ በጣም እየከበደ ይሄዳል በውጭ ሀገር ልጅ ስናሳደግ። ሁለተኛው ነገር ደግሞ ብዙዎቻችን ጥያቄ አንጠይቅም። በተለይ ሐኪም ቤት በምንሄድበት ጊዜ ዶክተር ያለንን በቃ ይሄ ነው እንደ እርጉዝ ወይም እንደ አዲስ ናት ይሄን ነው ማድረግ ያለባቸው ይሄንን አድርጎ በምንባልበት ጊዜ መነጋገር መጠያየቅ የለም። በቃ ዶክተር ብሏል ና ይህንን ማድረግ አለብን አረጋለው ነው እና እኔ መጀመሪያ እርጉዝ በሆንኩኝ ጊዜ እሰማለሁ ዶክተሮችን የሚሉት፣ ግን ብዙም ሰው እጠይቃለሁ፣ አናገራለሁ። በተለይ ደግሞ በኔ ዕድሜ ያሉ ሴቶችን፣ ኢሚግራንት የሆኑ ሴቶችን በጣም በጣም አስፈላጊ ነገር ነው እርስ በርስ መነጋገር። ለምን እዚህ ሀገር የተማሩት እና እንደ ምርመራ የሚጠቀሙት የእንደኛ አይነት ሰዎችን ላይሆን ይችላል። ይህ እንደ ኢሚግራንት ሆነን ሌላ አይነት ችግሮች፣ ሌላ ሰውነታችን ሁሉ የተለያየ ነገር አለ። ኤክስፔሪየንሳችንን በጣም የተለያየ ነው እና እሱ ኢምፓክት ያደረገ ብዙ ጓደኞች አሉ። ኦ ስለ ልጄ ይሄ አለ፣ ግን ማንን ላውራ? እና እኔ ሆንኩኝ በመሀል ሰውን የማገናኘው ነው ያኔን ያሰብኩት። እኔ ቁጭ የት ሰውን ከማገናኝ ለምን ይሄንን ነገር ከፍቼ ሁሉም ሰው አንድ ላይ መጥጦ፣ ሁሉም እናቶችም አባቶችም አንድ ላይ መተው ኢንፎርሜሽናቸውን እየተለዋወጡ መረጋጋት ይችላሉ፣ በማለት ምን አይነት አገልግሎት ነው በድረ ገጹ ላይ የሚገኘው? ምን አይነት ድረ ገጽ ነው? እስኪ ድረ ገጹን ግለጭልን። ድረ ገጹ ላይ ሪሶርሶች አሉ። የተለያዩ የሀኪሞች ሊስት ቢያስፈልግ እነሱን በቀጥታ ሄዶ እና ይሄ ልስት ደግሞ ተከማችቶ ሰው የተቀመጠው ከሌላ ከብዙ እናቶች ቤተሰቦች ጋር ከመነጋገር አንዳንዶች ያሉት ዶክተሮች ለአስራ ስምንት አስራ ዘጠኝ ዓመት ያሉ ልጆች አሁን የምናውቃቸው ኢትዮጵያኖችን ያከሙ ናቸው። እና አሁን ሁለተኛው ደግሞ የተለያዩ አይነት ኒውስፔፐሮች ሲወጡ አርቲክሎች በሚወጡበት ጊዜ ስለ ምንም አይነት ስለ ልጅ አስተዳደግም ይሆን ስለ ሕክምናም ይሆን በተለያዩ አይነት ሪሰርቾች በሚወጡ ጊዜ እነሱንም እዛ ላይ እናወጣለን ማለት ነው። ሶስተኛው ደግሞ የተለያዩ አይነት ምሁራኖችን፣ ኤክስፐርቶችን በአንድ ላይ በማድረግ የተለያዩ ኢቨንቶችን እናዘጋጃለን እና በዛ ላይ መተው አሁን አንዴ ያዘጋጀ ነው። ኤርሊ ስቴጅስ የሚሉት ፕሮግራም አለ እዚህ ዲሲ ውስጥ ማለት ነው። እና እሱ ህፃናቶች በኦቲስቲክ ለሆኑ ህፃናቶች ከሁለት ዓመት ጀምሮ ትምህርት ቤት ገብተው መማር ይችላሉ በነፃ። የአምስት ዓመት መሆን መጠበቅ የለባቸውም። እሱም ግን በጣም ብዙ ሰው አያውቀውም። ስለዚህ እሱ ላይ የሚሰሩ ኤክስፐርቶችን በማቅረብ በዙምም ሆነ በተለያዩ ፕላትፎርሞች ላይ እንደዚ አይነት ውይይት እናደርጋለን። እናቶችን በዛን እንደዚ አይነት ልጆች ኦቲስቲክ የሆኑ ልጆች ግን ይሄንን ፕሮግራም ተጠቅመው ልጆቻቸው ምን አይነት ለውጥ እንዳያሳዩ፣ አድማጮቻችን እና ተመልካቾቻችን ቀደም ብላን ያየነው ቃለ ምልልስ ሙሉ ክፍሉ በዌብሳይታችን ላይ ስለሚጋራ በዚያ እንድታገኙት እንጋብዛለን። ለምሽቱ የያዝነው ይሄ ነበረ። ሳስተናግዳቸው ያመሸሁት ሀብታሙ ስዩም ነኝ ብርሃን ያላይ ኃይሉ በምስልና በድምፅ ቅንብሩ አብራን ቆይታለች። ጽዮን ግርማ ዋና አዘጋጃችን ናት። ከመላ የስቱዲዮ ባለሙያዎችና ባልደረቦቼ ጋር ሰናበታችኋለሁ። መልካም ምሽት ይሁንላችሁ።